ጀርመናዊት ናት። ጋዜጠኛ ናይሮቢ ውስጥ ትላለች፣ የሰሞኑ ገጠመኟን ስትጽፍ ወተት ለመግዛት ኪዮስክ ልግባም፣ ገበያ አዳራሽ ወይም ትምህርት ቤት ልጎብኝ፣ ሁሉም አንድ ነገር ይጠይቀኛል ጀርመናዊ ነዎት እያለ ሁሉም አንድ አስተያየት ይሰጠኛል፣ ብዙ ስደተኛ እያስተናገዳችሁ ነው አይደል የሚል። የተማሪ ማይክም አስተያየት የተለየ አልነበረም። የጀርመኗ መራሒተ መንግስት አንጌላ መርክል ስደተኞችን ለመቀበልና ለመርዳት ቃል መግባታቸውን በዜና ሰምቻለሁ። እዚህ የምንኖረው በብዙ ስደተኞች መሀል በመሆኑ ጀርመኖች የሚሰማቸውን በትክክል እያለቀጠለ ማይክ የጀርመን ጋዜጠኞች ግን ስለ ትልቁ የስደተኞች መጠለያ ጣቢያ እነማይክን ስለከበቡት ስደተኞች ወይም ስለ እነማይክ ኑሮ ብዙም ሲዘግቡ አይደመጡም። የ17 ዓመት ወጣት የሚኖረው ኢስትሌክ በተሰኘው የናይሮቢ መንደር ነው። መንደሩ ትንሿ ሞቃዲሾ በሚል ቅጽልም ይታወቃል። የሶማሊያ ስደተኞች መገበያያ መንደር ነው። ከግመል ስጋም እስከ ክላሽንኮቭ ጠመንጃም የሌለ ነገር የለም ነው የሚባለው። እዚያ በአስር ሺህ የሚቆጠሩ የሶማሊያ ስደተኞች እዚያ ይኖራሉ፣ ይሰራሉ፣ ይሸጣሉ፣ ይለውጣሉ። አንዳንድ ኬንያውያን ያን መንደር ብዙ አይወዱትም ይባላል። ማይክ ግን መውደዱን እንጂ መጥላቱን አያውቅም። ጎረቤቴ ስደተኛ ነው፣ ልክ እንደ ወንድማማቾች ነን። ከሌላ ሀገር ስለመጣ ዝቅ አድርጌ አልመለከተውም። የሱ ጥፋት አይደለም። መቻቻል አስፈላጊ። አአርዴ የተሰኘው የጀርመን ቴሌቪዥን ጣቢያ የናይሮቢ ቅርንጫፍ ሾፌር ቪክቶር ኢትዮንጎ ደግሞ አንዳንድ የአውሮጳ መንግስታት ስደተኞች ወደ ሀገራቸው እንዳይገቡ የከለከሉበት ምክንያት አይገባቸውም። እርግጥ ነው ስደተኞች ልክ እንደ ትምህርት ቤት የሚስተናገዱበት ደንብ ሊኖር ይገባል ይላሉ ኬንያዊ ሾፌር ግን ኬንያን የመሰለች ድሃ ሀገር ዓለም አቀፍ እርዳታ እየተደረገላት 650 ሺህ ስደተኛ እያስተናገደች ብዙ ማድረግ የሚችሉት የአውሮፓ መንግስታት ድንበራቸውን እንዴት ያጥራሉ ጠየቁ ሾፌሩ ሪፍጂ ካሚዝ ላይ ከስኩል የስደተኞች መጠለያ ጣቢያ ልክ እንደ ትምህርት ቤት ነው፣ ደንብ ያስፈልጓል። መንግሥታቱ ግን ጥሩ ነገር አላደረጉም። ስደተኞች እንዳይገቡባቸው ትላልቅ አጥር ያጥራሉ። ይሁንናም የኢኮኖሚ ጉዳይ የተሰኘው የኬንያ አጥኚ ተቋም ባልደረባ ኳም ኦዊኖ እንደሚሉት ጀርመን ከኬንያ መማር የሌለባት አንድ ነገር አለ። ስደተኞች በብዛት ሲመጡ እዚህ እኛ እንዳደረግነው በተዘጋ መጠለያ ጣቢያ ውስጥ ማስፈር አይጠቅምም። ስደተኞቹ ከሕዝብ እንዳይቀየጡ ያደርጋል። ኦዊኖ እንደሚያምኑት አፍሪቃም ሆነ አውሮፓ ልዩነት የለውም። ስደተኛው ፈጥኖ እንዲሰራ ከተደረገ ምጣኔ ሀብት ለማሳደግ ይጠቅማል። ኔሽን በተባለው የኬንያ ጋዜጣ በቅርቡ ባሳተሙት መጣጥፋቸውም ጀርመን በመቶ ሺህ የሚቆጠሩ ስደተኞችን ለማስተናገድ መፍቀዷን ጀርመን ዳግም ከተዋሃደች ወዲህ ከወሰደቻቸው እርምጃዎች ሁሉም ታላቁ በጎ እርምጃ በማለት አድንቀውታል። ብዙ ኬንያውያን ጀርመኖችን የውጭ ሰው ይጠላሉ ብለው ነው የሚያምኑት የአሁኑ የጀርመን እርምጃ ግን ኦዊኖ እንደሚሉት የጀርመንን ነባር ገጽታ ለመለወጥ ሲበዛም ጠቃሚ ነው በዚህ ቀውስ ጀርመን የወሰደችው እርምጃ መጥፎውን ገጽታዋን ለመቀየር ጥሩ አጋጣሚ ነው እንደዚህ አይደለንም ይህ ከባድ ፖለቲካዊ ውሳኔ ነው ከሞራል አኳያ ሲታይ ግን እርምጃው ተገቢ መሆኑን እንገነዘባለን።